The voice of America. እየተካሄዱ ያሉ እስራቶች ሰላማዊ የትግል እንቅስቃሴያቸውን እያወኩ መሆናቸውን የስልጤ ዞን የሰማያዊ ፓርቲ አመራር አባል አስታወቁ። የፓርቲው ልሳን የሆነውን ጋዜጣ መሸጥና ማስነበብን ጨምሮ ሌሎች እንቅስቃሴዎችም እየታወኩ መሆናቸውን እኚሁ የአመራር አባል ለቪኦኤ ተናግረዋል። እስክንድር ፍሬው ተጨማሪ አለው። የስልጤ ዞን የሰማያዊ ፓርቲ ሰብሳቢ የሆኑት ኢብራሂም ከድር ለመንጎ በስልክ እንዳስረዱት አባሎቻቸው እየታሰሩ እንቅስቃሴያቸው እየታወቀ ነው። ከዞኑ ስምንት ወረዳዎች አንዱ በሆነው ላንፋሩ ወረዳ ጥሯ ከተማ የታሰሩትን የፓርቲውን የጠቅላላ ጉባኤ አባል የአቶ ሻፊ ከድርን ሁኔታ ደግሞ በማሳያነት ጠቅሰዋል። ሻፊ ከድር ይባላሉ። የሰማያዊ ፓርቲ የጠቅላላ ጉባኤ አባል ነው። ተሰጣቸው ኃላፊነት መሰረት ያው በስልጤ ዞን በስምንቱ ወረዳዎች ተዛዝረው እንዲያደራጁ የፓርቲው ስራ እንዲሰሩ በተሰጣቸው እውቅና መሰረት ሲንቀሳቀሱ የቆዩ ናቸው እስካአሁኑም ማለት ነው። ስለዚህ አሁን ባለፈው ቅዳሜ ሳምንት ና ተብለው ተደውሎላቸው የሆነ መዝናኛ ቦታ አለ። እዛ ያው ተደውሎላቸው ሲሄዱ፣ የት ወረዳ የት ከተማ? ላንፍሮ ወረዳ ጦራ ከተማ ውስጥ፣ ላንፍሮ ወረዳ ጦራ ከተማ ውስጥ ያው ተደውሎላቸው የቀበሌው አስተዳዳሪ የሆኑት ትራፊክ ናቸው። ደውለው ጠርተውት ሲሄድ ትራፊክ ፖሊስ ነበረው ቦታው ዘይኑ ይባላል። በሞቶር ጭኖት ያው ፖሊስ ጣቢያ ወስዶ ደብድቦ አስገብቶታል። ቻፊ ሁለተኛው በደም ይላል። በሌላ ሁለተኛው ሰው የተያዘው ከድር ስራጅ ነው የሚባለው። ተይዞ እሱ ማረቢያ ውስጥ ገብቷል። አቶ ከድር ለየት ባለ ጉዳይ ነው የታሰሩት ብለውኛል። ምንድን ነው የአቶ ከድር ጉዳይ? አቶ ከድር ጉዳይ ያው በላንፍሮ ወረዳ ውስጥ የሆነ መሬት ነው በሚል እስካሁን ያው ሰላሳ አመት ይሆናል ሰዎቹ ሰፍረውበት ይገኛሉ። ያንን ተነሱ ቤታቸውን አፍርሶ ሲባሉ አይ ብሎ ይሄ ውክልና ወስዶ እስከ ፌዴራል ድረስ ሄዶ ሲጠይቅ የነበረ ሰው ነው። እስቲ ነገረ ኢትዮጵያን አስነብበዋል በሚል ታሰሩ ስላሏቸው ሰው ይንገሩኝ። የበለጠ በትክክል ምክንያቱ እሱ ነው የታሰሩበት? ምንድን ነው ማረጋገጫችሁ በዛ ምክንያት እንደታሰሩ? አንደኛ የሚያቀርቡት ምክንያት ይሄ የሽብር ወረቀት ነው በሚል ነው ያው ጋዜጣ የታተመው ሰላምና ብርሃን ከሚባል የመንግስት ጋዜጣ ማተሚያ ቤት ብርሃንና ሰላም ነው የታተመው ከዛው ስነ ታተመው ያንን ደግሞ እነሱ ይሄ ማተሚያ ቤት እኛ አናቀው ስለዚህ የሽብር ወረቀት ሲበትን ነው እንደው መርማሪ ፖሊስን ጭምር አንተ ሰው ዳቦ ይበትናል አንተ ጋዜጣ ትበትናለ በሚል ጭምር ነው ሲጠይቁ ተነበሩት ማለት ስለዚህ ያንን አናቀው ፌዴራል ልከናል በሚል ነው እስካሁን ማቆያ ለተደጋጋሚ ለሁለተኛ ዙር ስ አሁን ለስድስት ቀን ተጠይቁበታል ለሁለተኛ ዙር ማለት ነው። ስለዚህ ፍርድ ቤት ቀርበዋል ማለት ነው። ፍርድ ቤት ቀርበዋል። አዛዙሁለ ሁለት ጊዜ ተጠይቁበት፣ ሰባት ሰባት ቀን ተጠይቁበት፣ አሁን ደግሞ ለስድስት ቀን ተጠይቁበት ማለት ነው። እርስዎ እንደ ፓርቲው አመራር ወደ ወረዳው አስተዳደር ወይም ወደ ዞኑ በመሄድ ምክንያቱ ምንድን ነው የታሰሩበት በሚል ለማጣራት ያደረጉት ጥረት አለ? እንደኛ ያው ያደረግነው ጥረት ያው ከድርጅት ጉዳይ ኃላፊ ጋር ለመነጋገር ሞክረናል። እዚህ ላይ ከድርጅት ጉዳይ ኃላፊ ማለት ከስልጤ ዞን የድርጅት ጉዳይ ኃላፊ ወረዳው ከወረዳው ከወረዳው የደሂድን የድርጅት ጉዳይ ኃላፊ ማለት ነው። እሳቸው ጋር ለመነጋገር ሞክረናል። አቶ አብዱልመና አሰብ ይባላሉ። ከነሱ ጋር መግባባት አልቻልንም። ችግር ነው ነው ያሉት ቀጥታ የአቶ ኢብራሂም አስተያየት አዲስ አበባ የሚገኙት የሰማያዊ ፓርቲ አመራሮች የሰጡትን መረጃ ያጠናከረ ነው። ከስልጤ ዞን በተጨማሪ በደቡብ ጎንደር ወረታ ከተማም እንደዚሁ የፓርቲው ልሳን የሆነውን ነገረ ኢትዮጵያ ጋዜጣ አስነብባቸዋል የተባሉ አራት አባላት በእስር ላይ እንደሚገኙ ነው አመራሮቹ ያመለከቱት። በተለይም የስልጤ ዞን ለአንፋሮ ወረዳ አስተዳዳሪ የሆኑትን የአቶ ሀሰን ኑራቱን ምላሽ ለማግኘት ሞክር ያለው በስልክ ግንኙነት መቆራረጥ ተስተጓጉሏል። በተጠቀሰው ደረጃ ያለ የሰማያዊ ፓርቲ አባል መታሰሩን ግን እንደማያውቁ ነው የተናገሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።